የአማራ ህዝብን ማዕከል አድርገው ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር የተደረገው ስምምነት ግንባር ቅንጅት ወይም ውህደት ከመፍጠር ጋር የተያያዘ ሳይሆን በሚያግባቡ ጉዳዮች ዙሪያ አብሮ ለመስራት የተደረገ የመግባቢያ ሰነድ ነው ይላሉ የአማራ ዲሞክራሲያዊ ፓርቲ ባለሥልጣናት ለዝርዝሩ አስቴር ምስጋናው የክልሉ ገዢ ፓርቲ አዴፓን ጨምሮ የአማራን ህዝብ ማዕከል አድርገው የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች አብሮ ለመስራት የሚያስችል የመግባቢያ ሰነድ የተፈራረሙት ከሰሞኑ ነው። የዚህ ስምምነት ትርጉምና ፋይዳ ደግሞ የተለያዩ አስተያየቶችን እያስከተለ ይገኛል። ስምምነቱ በትክክል ምን እንደሆነ ያልተረዱትን ጨምሮ ሰፋ አድርገው ለማየት እስከሚሞክሩት ድረስ የተለያዩ ወገኖች የመወያያ ርዕስ መሆኑ አልቀረም። ፓርቲዎቹ ራሳቸው ስለ ስምምነቱ ምን ይላሉ? በቅድሚያ ያነጋገርኳቸው የክልሉ ገዢ ፓርቲ የአዴፓ ማዕከላዊ ኮሚቴ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ተተካ በቀለ ስለ ስምምነቱ ጠቅላላ ትርጉም የሚከተለውን ብለዋል። ውስጣዊ አንድነታቸውን በውጫዊ ምክንያት ማስጠበቅና ማስቀጠል የሚፈልጉ ኃይሎች ማዕከላቸውን የአማራ ህዝብ አድርገው የተለያየ የጥቃት ይሰነዘራል። ስለዚህ በአማራ ህዝብ የተደራጁ ሀይሎች የአማራን ህዝብ ጥቅምና ፍላጎት በዘላቂነት ለማረጋገጥ፣ ከጥቃት ለመከላከል፣ ከችግር ለመጠበቅ በአማራ ህዝብ ስም የተደራጁ ሀይሎች አብረው መስራት በሚችሉባቸው ጉዳዮች ላይ አብረው እየሰሩ ህዝቡን የተሻለ ተጠቃሚ የሚያደርጉበት አቅም ፈጥረው መስራት አለባቸው፣ የሚል ጽኑ እምነት አለን። በአማራ ህዝብ ስም የተቀናጁ የተደራጁ የተፈጠሩ ድርጅቶች የሚያደርጉት እንቅስቃሴ ፍጹም ሰላማዊ ህጋዊና ዴሞክራሲያዊ ሆኖ በትብብር ላይ እየተመሰረተ ሆኖ ህዝቡ በላቀ ደረጃ የሚጠቀምበትን ማመቻቸት ነው። የመጀመሪያው ከስካሁኖቹ ለየት የሚለው ሁለተኛው፣ በአማራ የጋራ አጀንዳዎች ላይ አብሮ መስራት ነው። አሁን ባለንበት ሁኔታ አጀንዳዎች ቆጥረን ምንድን ናቸው የአማራን ህዝብ ዘላቂ ጥቅምና ፍላጎት ከማረጋገጥ ከማሳካት አንጻር ምንድን ናቸው አጀንዳዎቻችን ብለን ቆጥረን፣ በእነዚህ አጀንዳዎች ዙሪያ ይሄ ነው የሚባል ልዩነት የለንም። አሁን በተለይ የአማራን ህዝብ በሚመለከቱ ህገ መንግስት መሻሻል አለበት ብሎ ድርጅታችን ዲክሌር አድርጓል። ቀደም ብሎ ህገ መንግስት መሻሻል አለበት የሚለውን አብንም ሌሎችም ድርጅቶች ያምኑበታል። የጨቋኝ ተጨቋኝ ናሬቲቭ በመፍጠር የአማራን ህዝብ የባይተዋርነት ስሜት እንዲሰማው የማድረግ ስራ ለረጅም ጊዜ ተሰርቷል። ይሄ በጥናትና በእውቀት ላይ ተመስርቶ መቀልበስ አለበት የሚል ጽኑ እምነት አለው አዴባ። ይህንን ከሞላ ጎደል ሁሉም ፓርቲዎች ይጋሩታል። የተደረሰው ስምምነት በሀገሪቱ የሚካሄደውን ሀገር አቀፍ ምርጫ እየተቃረበ ካለበት ወቅት ጋር በመገጣጠሙ ለስምምነቱ ሰፊ ትርጉም ካሰጡት ምክንያቶች አንዱ ነው። አቶ ተተካ ግን ይህ ስምምነት ከምርጫ ጋር ግንኙነት የለውም ነው ያሉት። የትብብሩ ውህደትም አደለም ግንባርም አደለም ሁሉም ድርጅቶች የራሳቸውን ፕሮግራም የራሳቸውን ነጻነት ጠብቀው በጋራ የሚሰሩበት ፍላጎት ነው። የዓላማና የአጀንዳዎቻችን ልዩነት ደግሞ እየጠበበ እየጠበበ የሚሄድበት እድል ከተፈጠረ፣ በመቀራረብ በመዋየት በመነጋገር በሁለት ወይም ከሁለት በላይ በሆኑ ድርጅቶች መካከል እንዲህ አይነት ሁኔታ እየተፈጠረ ከሄደ መሰረታዊ በሚባሉት አጀንዳዎቻችንና ዓላማዎቻችን ዙሪያም መቀራረብ እየተፈጠረ ከሄድም እስከ ውህደት ልናመራ የምንችልበት አጋጣሚ ዝግ ላይሆን ይችላል ማለት ነው። የፓርቲዎች የተለያየ አካል ሆኖ መቆም ትርጉም የሚወሰነው በቆሙለት ፍልስፍና ነው። ከዚህ አንጻር በርከት ያለው ፓርቲዎች የተለያየ ሆነን ልንቀጥል እንደምንችል መገመት ይቻላል። ነገር ግን በጊዜ ሂደት አብሮ በመስራት በጊዜ ሂደት በመነጋገርና በመወያየት ልንግባባበት የምንችለው አጋጣሚ እየበዛ ከመጣና አጀንዳዎቻችን እየጠበቡ ከሄዱ ሁለት ወይም ከሁለት በላይ የሆኑ ፓርቲዎች እየተዋሃዱ አንድ ፓርቲ እያቋቋሙ ግንባር እየፈጠሩ ሊሄዱ የሚችሉበት እድል ዝግ አይሆንም ይሄ መቼ ይሆናል አሁን መተንበ የሚቻል አይመስለኝም ከምርጫ በፊት ይሳካል ላይሳካ መተንበ የሚቻል አይመስለኝም በእኔ ግምት ግን ምናልባትም የምርጫው ጊዜ በጣም ቅርብ ስለሆነ እንዲህ አይነት ፕሮሰስ አልፎ አንድ ወጥ ፓርቲ ወይም ግንባር ሆኖ ለአንድ ምርጫ ለመሰለፍ እጅግ የሚከብድ ይመስለኛል አሁን ባለንበት ሁኔታ ይህም ሆኖ የፖለቲካ ምህዳሩን ለማስፋትና ተከባብሮ ለመጓዝ እንደሚያስችል ነው አቶ ተተካ የተናገሩት በአገራችን የተለመደው ፍጹም ኢ ዴሞክራሲያዊ በሆነ መንገድ በመጠላለፍ በመገዳደል በመጎነታተል ባህል ውስጥ ኖረን ስላለፍን ይህንን ባህል ለማስወገድም መልክ ለማስያዝም የሚያግዝ አጋጣሚ ነው ብለን እናስባለን። በሚያግባቡን ጉዳዮች ላይ አብረን እንስራ፣ በማያግባቡን ጉዳዮች ላይ ደግሞ እንተባበር ነው። በስምምነቱ ዙሪያ የአማራ ብሔራዊ ንቅናቄ አብን አመራሮችን አስተያየት ለማካተት ላለፉት ሶስት ቀናት ያደረግኩት ሙከራ እስካሁን አልተሳካም። አስተያየታቸውን እንዳገኘው የምመለስ ይሆናል። በሌላ በኩል የአማራን ሕዝብ ማዕከል አድርገው የሚሰሩ የአምስቱ ፓርቲዎች ጥምረት የሆነው የአማራ ራዕይ ግንባር ምክትል ሊቀመንበር አቶ ተስፋውን አለምነህ በስምምነቱ ዙሪያ የሰጡት አስተያየት ከአቶ ተተካ የተለየ አይደለም። የስምምነቱ ዋና ማዕከል ምንድን ነው? የአማራ ህልና ለማስከበር አንድ በሚያደርጉ ጉዳዮች ላይ የተቃጠሰ ትግል እንዳናደርግ እንችላቸው ስለዚህ፣ በአንድ ስንሆን ሀይል እናገኛለን። አዴፓ የሚከተለው የራሱ ርዕዮተ ዓለም አለው። አዲሃን የሚከተለው የራሱ ርዕዮተ ዓለም አለው። ነገር ግን ሰላማዊ የሆነ ፉክክር ማድረግ በራሱ ህዝብን መታደግ መቻል ማለት ነው። በምርጫ ላይ አንድ ሆነን በአንድ ለመሳተፍ የሚያስችል ድርድር አልተደረገም። በአማራ ክልል የክልሉ ገዢ ፓርቲ አዴፓን ጨምሮ የአማራ ብሔራዊ ንቅናቄ አብን፣ እንዲሁም የአምስት ፖለቲካ ፓርቲዎች ጥምረት የያዘው የአማራ ድርጅት በስምምነቱ ተካትተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር